ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። ከመስታወት አራጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም እንደምናመሻችሁ

በዛሬው ዝግጅታችን ህወሀት ከፍተኛ አመራር ጉባኤ ቀጥሎ በየዞኖች ሲካሄድ የሰነበተው የፓርቲው ከፍተኛ አመራሮች የግምገማ የአመራር ለውጦችን በማድረግ ተጠናቋል። ወይዘሮ አረጋሽ በየነና አቶ ብርሃነ ኪዳነ ማርያም ከህወሀት ማዕከላዊ ኮሚቴ እንዲነሱ፣ ሌሎች አራት የማዕከላዊ ኮሚቴ አባላት በማስጠነቀቂያ እንዲታለፉ ወስነዋል። ከመቀሌ ዘጋቢያችን አለም ፍሳ ዝርዝሩን ይዟል። በሌላ ዜና በእስር የሚገኙት

አራቱ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት እነ ጉርሜሳ አያኑ ችሎት በመዳፈር ዛሬም ተጨማሪ የእስር ቅጣት ተጥሎባቸዋል። ዝርዝሩን ይዘናል። በርካታ አፍሪካውያን ስደተኞች ያለ ህጋዊ የጉዞ ሰነድ እና ማዕከላዊ አሜሪካን አቋርጠው ከብራዚል ወደ አሜሪካ ይገባሉ። መንገዳቸውና በኢሚግሬሽን እስር ቤት የሚገጥሟቸው ፈተናዎች ላይ የሚያተኩር ዘገባም አሰናድተናል።

ከሴራሊዮን የወጣሁት በደረሰብኝ ጥቃት የተነሳ የሥቃይ ኑሮን ሸሽቼ ነው። የምሽቱ የጋቢና እንግዳችን ደግሞ ተስፋዬ ንጉሴ ይባላል። በዩናይትድ ስቴትስ የሚኖር ሰዓሊ ነው።

ከዓለም እጅግ የታወቁ የዝሆን ጥርስና የአውራሪስ ቀንድ ህገወጥ ንግድ መርማሪዎች አንዱ ኬንያ ውስጥ ተገደሉ። ኤዝመንድ ብራድሊ ማርቲን መኖሪያ ቤታቸው ውስጥ አንገታቸው ላይ በስለት ተወግተው ተገድለው ነው የተገኙት። የሰባ አምስት ዓመቱ አሜሪካዊ ህገወጥ የዝሆን ጥርስ ንግድና ገበያዎቹ ላይ በድብቅ ያደረጉት ክትትል ድርጊቱን ለማጋለጥ አስችሏቸዋል።

ዋይልድ ላይፍ ዳይሬክት የተባለው ድርጅት ዋና ስራ አስኪያጅ ፓውላ ካሁምቡ የማርቲንስን ስራ በቅርቡ ዩናይትድ ስቴትስ፣ ኮንጎ፣ ቪየትናም፣ ናይጄሪያ፣ አንጎላ ና ቻይና ውስጥ የሚንቀሳቀሱ የዝሆን ጥርስ ነጋዴዎችን ለማጋለጥ እንደረዳ ገልጸዋል። ቻይና እንደ አውሮፓውያን ዘመን አቆጣጠር ከ1993 ዓመተ ምህረት ህጋዊ የአውራሪስ ቀንድ ንግድ በዚህ ዓመት መጀመሪያ ላይ

ህጋዊ የዝሆን ጥርስ ንግድን ለመከላከል ያበቃት የእሳቸው ስራ ውጤት እንደሆነም ተነግሯል።

ሩሲያ ከዩናይትድ ስቴትስ ጋር በተፈራረመችው ኒው ስታርት በስትራቴጂያዊ ጦር መሳሪያዎች ቅነሳ ውል የገባቻቸውን ግዴታዎች በዛሬው ሰኞ የጊዜ ገደብ ታከብራለች ብላ ዩናይትድ ስቴትስ ታምናለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ሄዘር ኖዌርት ሲናገሩ ዩናይትድ ስቴትስ በውሉ የተቀመጡትን መሰረታዊ ገደቦች ባለፈው እንደ አውሮፓውያን አቆጣጠር 2017 ዓ ም ነሐሴ ወር አሟልታለች ብለው ሩሲያ ይህንኑ ያሟል

ያላት መሆኗን እየተከታተልን ነው። የሩሲያ መንግስት አያሟላም ብለንም የምንጠራጠርበት ምክንያት የለንም ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ትላንት ማታ ባወጣው መግለጫ ሁለቱ ሀገሮች የየራሳቸውን የኒውክሌር ክምችቶች መረጃ ባለፉት ሰባት አመታት በውሉ መሰረት በአመት ሁለት ጊዜ ሲያደርጉ እንደቆዩት በሚቀጥለው ወር እንደሚለዋወጡም አስረድተዋል። በስተመጨረሻም ግሪክና መቄዶንያ ለረጅም ጊዜ

ሲያነታርካቸው የኖረውን የመቄዶኒያን ስም ጉዳይ መግባባት ላይ ሊደርሱ መቃረባቸውን በመቃወም በብዙ ሺዎች የተቆጠሩ ተቃዋሚዎች አቴንስ ላይ ሰልፍ ወጥተዋል። የግሪክ መንግስት የአጎራባች መቄዶኒያ ስምን በተመለከተ ከሀገሪቱ መንግስት ጋር እንዳይስማማ ለመጠየቅ የወጣው ብዛት ፖሊሶች እንደሚሉት 140 ሺህ ይደርሳል። የሰልፉ አደራጆች ግን 1.5 ሚሊዮን ሰው ወጥቷል ብለዋል።

አድማጮች ለምሽቱ ያሉን ዜናዎች እነዚሁ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ

ቀዳሚው ዘገባችን ወደ መቀለ ይሆናል የሚወስደን የህወሀት ከፍተኛ አመራር ጉባኤ። ቀጥሎ በየዞኖች ሲካሄድ የሰነበተው የፓርቲው ከፍተኛ አመራሮች የግምገማ የአመራር ለውጦችን በማድረግ ተጠናቋል። በዚህም መሰረት ከማዕከላዊ ኮሚቴው ሁለት ሰዎችን ሲያግት አራትን ደግሞ በማስጠንቀቂያ ታልፈዋል።

ከ30 በላይ የሚሆኑ ከፍተኛ አመራርን አሰናብቶ አዳዲስ አባላትን በኃላፊነት አስቀምጠዋል። ግምገማዎቹ በስድስት ዞኖችና በመቀሌ ከተማ የተካሄዱ መሆኑን ጠቅሶ ዓለም ፍስሀ ዜናውን አድርሶናል። በዚህ የሶስት ቀናት የማዕከላዊ ኮሚቴ ስብሰባ በስድስት የማዕከላዊ ኮሚቴ አባላት የሚከተሉትን እርምጃዎች ወስደዋል። ወይዘሮ አረጋሽ በየነና አቶ ብርሃነ ኪዳነ ማርያም ከህወሀት ማዕከላዊ ኮሚቴ እንዲነሱ

ሌሎች አራት የማዕከላዊ ኮሚቴ አባላት በማስጠነቀቂያ እንዲታለፉ ወስነዋል። በከፍተኛ አማራሮች በተካሄደው ግምገማ 33 ከፍተኛ አማራሮች ከኃላፊነታቸው ሲነሱ መቶ 13 ከፍተኛ አማራሮች ደግሞ በማስጠነቀቂያ ታልፈዋል። ግምገማው ወደ ታች በመውረድ እንደሚቀጥል ታውቀዋል። ይህ የተወሰደው 35 ቀናት በወሰደው የማዕከላዊ ኮሚቴ ግምገማ የተወሰዱት እርምጃዎች አይጨምርም። ዓለም ፍሳ ከመቀለያ

እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማይ እግዚአብሔርና በመስተዋት አድረገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ ራዲዮ ሰከላ አሜሪካ ራ ጋቢና

የተከታተላችሁ የምትገኙት ካቢና ቪኦኤ ነ ወደሚቀጥለው ዘገባችን ነው የምናልፈው። በእስር ላይ የሚገኙት አራቱ የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት እነ ጉርሜሳ አያኖ ችሎት በመዳፈር ወንጀል ዛሬም ተጨማሪ የእስር ቅጣት ተጣለባቸው። ችሎቱ የፍርድ ውሳኔውን ለማሰማት ተለዋጭ ቀጠሮ ሰጥቷል። መለስካቸውማ ከአዲስ አበባ ዝርዝሩን አድርሶናል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምደብ አራተኛው ወንጀል ችሎት በአራቱ የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት ላይ

ችሎት ተዳፍራችኋል በማለት ዛሬ ተጨማሪ የስድስት ወር እስር ቅጣት ጣለባቸው። አቶ ግርሜ ሳያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባ ዛሬ ችሎት የቀረቡት በተከሰሱበት ወንጀል የፍርድ ውሳኔ ለመስማት የነበረ ቢሆንም ወደ ፍሬ ነገሩ ከመገባቱ በፊት ችግር በመፈጠሩ አልተሳካም።

ችሎት ለመሰየም ፍርድ ቤቱ የተከሳሾቹን ስም እየጠራ ሳለ ተከሳሾቹ ለመኖራቸው እጅ ከማውጣት በስተቀር ከመቀመጫቸው አልተነሱም። ፍርድ ቤቱ ምክንያታቸው ምን እንደሆነ ቢጠይቅም ከተከሳሾቹ ምንም አይነት መልስ አላገኘም። ፍርድ ቤቱም በጠበቆቹ አማካይነት መልስ ለማግኘት ተከሳሾቹን እንዲያነጋግሩ አዟል። ተከሳሾቹ ለጠበቃቸው ለአቶ አብዱልጀባር ሁሴን እንደገለጹት መምጣታችንን ዳኞች እያዩን ናቸው

ለመኖራችንም እጃችንን እያወጣን ነው። ባለፈው ቀጠሮ የተቀጣነውም ስለ ተናገርን ስለ ሆነና እናንተም ስላላችሁ መናገር አያስፈልግም ብለዋል። ፍርድ ቤቱም የእስረኞቹን መልስ ከሰማ በኋላ ተዋይቶ ጠበቆች አስተያየት እንዲሰጡ አዘዘ። ጠበቃው አቶ አብዱልጀባር በሰጡት መልስም በወንጀለኛ መቅጫ ሥነ ሥርዓት ሕጉ መሠረት ተከሳሾቹ መቆም ያለባቸውና የሌለባቸው ጊዜ አለ ብለዋል።

ተከሳሾቹ በግድ መቆም ያለባቸውም የተመሠረተባቸው ክስ በሚሰማበት ቀን እንደሆነ አስረድተዋል። በሌሎች ወቅቶች ግን የመነሳት ግዴታ እንደሌለባቸው የሕግ ድንጋጌዎችን በመጥቀስ ለፍርድ ቤቱ አስረድተዋል። ያለመነሳታቸውም የፍርድ ቤቱን የፍትሕ አሰጣጥ ሥርዓትን አይነካም ሲሉ አስተያየታቸውን ሰጥተዋል። ፍርድ ቤቱ አስተያየቱን ካዳመጠ በኋላ የተከሳሾቹ ድርጊት

ችሎቱን የተዳፈረ ወይንም የሚጋፋ ነው በማለት ሌላ ተጨማሪ ስድስት ወር የእስራት ቅጣት ጥሎባቸዋል። ከዚህ በቀደመው ቀጠሮ ከተፈረደባቸው ስድስት ወር ጋር ተከሳሾቹ የኦፌኮ አመራር አባላት የአንድ ዓመት የእስር ቅጣት ይጠብቃቸዋል ማለት ነው። ፍርድ ቤቱ አክሎም ተከሳሾቹ በተመሠረተባቸው ክስ የፍርድ ውሳኔያቸውን ሊያሰማ ለየካቲት 28 ቀን 2010 ዓ ም ቀጥሯቸዋል። በዚሁ ዕለት ዛሬ ፍርድ ቤት ያልቀረቡት

በዚሁ መዝገብ ክስ የተመሠረተባቸውን አቶ ጌቱ ግርማ፣ አቶ በየነ ሩዳ፣ አቶ ተስፋዬ ሊበንንና አቶ ደረጀ መርጋን ማረሚያ ቤቱ እንዲያቀርባቸው ትእዛዝ ሰጥቷል። አቃቢ ሕግ ከአንድ ዓመት ከአስር ወር በፊት በዚህ መዝገብ አራቱን የኦፌኮ አመራር አባላትን ጨምሮ በሀያ ሁለት ተከሳሾች ላይ የሽብር ወንጀል ድርጊት ፈጽመዋል በሚል ክስ መስርቶባቸው ነበረ። ከእነዚህ መሃል አምስቱን ተከሳሾች መከላከያ ሳያስፈልጋቸው ፍርድ ቤቱ በነጻ አሰናብቷቸዋል።

ዘጠኙ ደግሞ ከሳምንታት በፊት ክሳቸው ተቋርጦ ተፈትተዋል። አቶ በቀለ ገርባ ፍርዳቸውን ከሚጠብቁት መካከል ከሽብር ወንጀል ክስ ውጪ በመደበኛው የወንጀል ሕግ ውሳኔ እንደሚሰጣቸው ይጠበቃል። መለስካቸው አምሃ አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ርሕለ ምን

ወደሚቀጥለው ዘገባችን ነው የምናልፈው። በዩናይትድ ስቴትስ ያለ ህጋዊ ፈቃድ ከሚኖሩ ሰዎች መካከል የአፍሪካና ካሪቢያን ዘር ያላቸው አምስት ከመቶ የሚሆነውን ቁጥር ይወክላሉ። ሆኖም እነዚህ ስደተኞችና ፍልሰተኞች በኢሚግሬሽን የፖሊሲ ውይይቶች ሲጠቀሱ አይሰማም።

ይላሉ ባለሙያዎችና የድጋፍ ድርጅቶች። አፍሪካውያኑ ስደተኞች ያለ ህጋዊ የጉዞ ሰነድ ደቡብና ማዕከላዊ አሜሪካንን አቋርጠው ከብራዚል ወደ ዩናይትድ ስቴትስ ከሚገቡባቸው ግዛቶች አንዷ ወደ ሆነችው ቴክሳስ ተጉዞ የነበረው ባልደረባችን ሄኖክሰን ማዝጌር ዝርዝሩን ይዟል። በቴክሳስ ለስደተኞች ህጋዊ ምክርና ውክልና አገልግሎት የሚሰጠው አሜሪካን ጌት ወይስ ጠበቃ ፕርሲላ ኦሊቫሬስ

ደንበኞች የላቲን አሜሪካ ሰዎች ነበሩ። ከቅርብ ጊዜ ወዲህ ግን አፍሪካውያን ስደተኞችን መወከል ጀምራለች። ኦሊቫሬስ ደንበኞቿ በኢሚግሬሽን እስር ቤት የሚገኙ ናቸው። በሳን አንቶኒዮ ቴክሳስ አቅራቢያ የሚገኙ እስረኞችን በነፃ የማማከርና የውክልና አገልግሎት ትሰጣለች። ከኢትዮጵያ፣ ሶማሊያ፣ ካሜሩን፣ ሴኔጋል የመሳሰሉና ሌሎች አፍሪካ ሀገሮች ስደተኞች ከብራዚል ተነስተው እስከ አስር የሚሆኑ ሀገሮችን ቋንቋውን ሳይናገሩ

የጉዞ ፈቃድ ሳይኖራቸው ይመጣሉ። የብዙዎቹ ታሪክ የተለያየ ቢሆንም

ከሀገር የሚገፏቸው ጉዳዮች ተመሳሳይነት አሏቸው። የሚበዙት ስደተኞች እዚህ ሲደርሱ የፖለቲካ ጥገኝነት ይጠይቃሉ። በሀገራቸው ጥቃት እንደደረሰባቸው በመግለጽና አሁንም ቢመለሱ ሊደርስባቸው የሚችሉ ወከባና ጥቃቶችን ይዘረዝራሉ። በዚህ መልኩ ነው ለመቆየትና ተይዘው ቢመለሱ የሚደርስባቸውን ጥቃት በመግለጽ ጥገኝነት የሚጠይቁት።

ኦሊቫሬዝ ነጻ የሕግ ውክልና ከምትሰጣቸው ግለሰቦች አንዱ የሴራሊዮን ዜግነት ያለው ሲሚዮን ኮሮማ ነው። ኮሮማ በፔርሰል ቴክሳስ በሚገኘው የደቡብ ቴክሳስ የስደተኞችና ፍልሰተኞች እስር ቤት ለበርካታ ወራት በእስር ላይ ይገኛል። የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት በእስር ቤቱ የአሜሪካ ድምፅ ቀረጻ እንዲያደርግ ባለመፍቀዱ በስልክ አነጋግረነዋል።

ከሴራ ሊዮን የወጣሁት በደረሰብኝ ጥቃት የተነሳ የስቃይ ኑሮን ሸሽቼ ነው። ሲሚዮን በሀገሩ ጥቃት ስለደረሰበት ሸሽቷል። መመለስ አይፈልግም። ተገዶ ቢመለስ በሀገሩ ጥቃት እንደሚደርስበት ይናገራል። ሲሚዮን ኮሮማ ወደ ዩናይትድ ስቴትስ ከመምጣቱ በፊት ሶስት የአፍሪካ ሀገሮች ውስጥ የተሰደደ ሲሆን

ባለቤቱንና ሕፃን ልጁን ትቶ እግር አውጭኝ ያለው በሃይማኖቱ የተነሳ ደረሰብኝ በሚለው ጥቃት ነው። ወደ ዩናይትድ ስቴትስ ለመምጣት ባሕር የተሻገረው አስቀድሞ ወደ ብራዚል ነው። ከዚያ በእግር በመኪና በጀልባና በፈረስ አቆራርጦ ቴክሳስ ገብቷል። የጉዞው አስቸጋሪ መንገድ በኮሎምቢያና ፓናማ መካከል የሚገኝ መንገድ የሌለው ጥቅጥቅ ያለ ደን ነው።

ለአራት ቀናት ያህል በእግር ተጉዘናል። ወደ ሁለት መቶ የሚጠጋ ኪሎ ሜትር ሰባት ተራሮችን ወጥተናል፣ ወርደናል። መንገዱ አስቸጋሪና ለሞት የሚዳርግ አደጋ ጭምር የበዛበት ነው። የሲሜዮን ኮሮማ የጥገኝነት ጥያቄ ባለፈው ጥቅምት ወር በኢሚግሬሽን ዳኛ ውድቅ ተደርጎ

ዳኛው ወደ ሀገሩ ተጠርፎ እንዲመለስ ውሳኔ አስተላልፈውበታል። የይግባኝ ውሳኔውን ይግባኝ ማለት ይችላል። ሆኖም የይግባኝ ማመልከቻ ካስገባ ለተጨማሪ ስራት ይጋለጣል። ትክት ብሎኛል። ለዘጠኝ ወራት ታስሬ ቆይቻለሁ። ይግባኝ በመጠየቄ ለተጨማሪ ስምንት ወራት እስር የምዳረግ ከሆነ

በጣም ዘግናኝ ሁኔታ ላይ እወድቃለሁ። የ36 ዓመቱ ሲሚዮን ኮሮማ ኸርኒያ የተባለ የሆድ ዕቃ መቀደድ በሽታ እንዳለበት ይናገራል። ጤና ጥቶ በእስር ቤት መቆየት ለሕይወቱ አደጋ እንዳለው ይገነዘባል። ወደ ሀገሩ ግን ፈጽሞ መመለስ አይሻም።

የዩናይትድ ስቴትስ ኢሚግሬሽን ፍርድ ቤቶች በጥገኝነት ጠያቂዎች አቤቱታ ተጨናንቀዋል። ዳኞችም ጉዳዮችን አጢነው ውሳኔ ለመስጠት ወራት አንዳንዴም ዓመታት ይፈጅባቸዋል። ያለ ቪዛ በደቡባዊ የዩናይትድ ስቴትስ ድንበር የሚገቡ ስደተኞች ታዲያ እነዚህን ጊዜያት በእስር ቤት ነው የሚቆዩት። ጄኒፈር ሎንግ በኦስቲን ቴክሳስ፣ ስደተኞችን የሚያስጠልል ካሳ ማሪያኔላ የተባለ ድርጅት ትመራለች። ከእስር ቤት ተለቀው የሚያስጠጋ ዘመድ የሌላቸው ስደተኞችና ፍልሰተኞች የስራ ፈቃድ እስኪያገኙና

ቤትና በሁለት እግሮቻቸው እስክቆሙ ድረስ የመኖሪያ ቤት ምግብና የሕክምና አገልግሎት ይሰጣሉ። ድርጅቱ ነጻ የሕግ ውክልናም ይሰጣል። የኢሚግሬሽን ጉዳያቸውን በስር ሆነው እንዲከታተሉ ይገደዳሉ። ብዙዎቹ ያለ ጠበቃ ነው ጉዳያቸውን ፍርድ ቤት የሚያቀርቡት።

በእስር ላይ ሆነው ጥገኝነት የሚጠይቁ አብዛኛዎቹ ሰዎች አቤቱታቸው ተቀባይነት አያገኝም ስለዚህ በቀጥታ ከእስር ቤት ወደ ሀገራቸው እንዲመለሱ ይደረጋሉ የአሜሪካን ጌትወይስ ጠበቃ ፐርሲላ ኦሊቨርዝ የጥገኝነት ጥያቄዎቹ ለምን ተቀባይነት እንደማያገኙ ስታስረዳ

በሀገራቸው ጭካኔና ጥቃት የደረሰባቸው ሰዎች የስነ ልቦና ቁስላቸው የበረታ ነው። ሆኖም ይህንን የህሊና ቁስል ተቀብለውት ስለኖሩ ስቃያቸውን ለምደውት የደረሱባቸውን ጥቃቶች አቅለው ሲመለከቱት ይታያል። በዚህ የተነሳ በፍርድ ቤት ዳኞች ሲጠየቁ የደረሰባቸውን ስቃይ በዝርዝር አያስረዱም። ለጥገኝነት አቤቱታቸው እነዚህ መረጃዎች በእጅጉ ጠቃሚና ለስኬት ወሳኝ ሆነው ሳለ በአግባቡ

ተሰብስበው ሲያስረዱ ግን አይታይም። ወደ ደቡባዊ ዩናይትድ ስቴትስ ከተለያዩ የዓለም ክፍሎች የሚመጡ ስደተኞችና ፍልሰተኞች በአስር ሺዎች ይቆጠራሉ በያመቱ። በአሁኑ ወቅት ወደ 38 ሺህ የሚሆኑ ሰዎች በመላው ዩናይትድ ስቴትስ በሚገኙ የኢሚግሬሽን እስር ቤቶች ተይዘው ይገኛሉ። ከዚህ ቁጥር በፍጥነት እያደገ ያለው ከአፍሪካ የሚመጡት ነው። ሄኖክ ሰማግዜር፣ ሳን አንቶኒዮ፣ ቴክሳስ

وهيبقوا حراسه وهيبقوا حراسه ويا <applause>

የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። እንግዲህ ወደ ዛሬው የጋቢና እንግዳችን የምናልፈው በዩናይትድ ስቴትስ ኦርሊንስ በኒው ኦርሊንስ የሚኖር ሰዓሊ ነው። ተስፋይ ንጉሴ ይባላል። በአሜሪካን ሀገር እንግዲህ በኖረባቸው ዓመታት በርካታ የስዕል ስራዎችን ለእይታ አቅርቧል። በቅርቡ በሚኖርባት በዛው በኒው ኦርሊንስ ከተማ ከትላንት በስቲያ ጀምሮ ለአንድ ወር የሚቆይ ዓመታዊ ታላቅ ፌስቲቫል ላይ የስዕል ስራዎችን ለማሳየት በዝግጅት ላይ ነው። እንግዲህ አብረን ስለ ስዕል ስራዎቹና

ቴሌቪዥኑ አውርተናል። እንከታተለ አሜሪካ ሀገር ከመጣው በኋላ አስራ ሁለት የሚሆኑ ኤግዚቢሽኖች በግል ያሳይቻለሁ። ቀላል አይደለም። በተለይ በግል ኤግዚቢሽን ማዘጋጀት ከባድ ነው በጣም። ለዚህ ነው ብዙ ትግል ይጠይቃል። እዚህ ሀገር ግን ያው መጨረሻ ላይ ኤግዚቢሽን ከፍተሽ ስራዎች ህዝብ ሲያዩ ስታይ ትልቅ እርካታ አለው። የት ከተማ ነው የምትኖረው አሁን?

እኔ አሁን ኒውኦርሊንስ ሉዊዚያና ውስጥ ነው የምኖረው። ከተማ በጣም ታሪካዊ፣ ብዙ አይነት የተለያዩ ህዝቦች የሚገኙባት ናት። በፈረንሳይ ብዙ የተገዛች ስለሆነች የአርት አድናቂዎች በጣም ብዙ ናቸው። በቀን አስራ አምስት ሺህ ሀያ ሺህ ቱሪስት ነው የሚገባው።

አገሪቷ እንዳለች ነው ያለችው። ምንም አልተቀየረችም። አሁን ሶስት መቶ አመታቸውን እያከበሩ ነው። ማዲግራ የሚባል ትልቅ ፌስቲቫል አለ። ከአለም ላይ ብዙ ህዝብ ነው የሚመጣው። በነገራችን ላይ በፌስቲቫል እኔ የትም ሀገር እንደዚህ ሀገር ፌስቲቫል አይቼ አላቅም፣ ወደፊትም እማይ አይመስለኝም። ኤቭሪ ዊክ፣ በየሳምንቱ ፌስቲቫል አለ። እዚ የጥበበኞች ሀገር ምና ትባላለች? አንተ የምትኖርባት ሀገር በጣም የጥበበኞች ሀገር። እዚህ እኔ የምኖርበት አካባቢ ብቻ በማታ ስዕል መሸጫ ቦታ አለ።

እዚህ ፍሬንች ማይን ስትሬት የሚሉት አለ። እዛ ላይ ስዕሎችሽን መሸጥ ከፈለግሽ አይን ታይም ማታ ላይ ሄደሽ ስዕሎችሽን መሸጥ ትቻያለሽ። ሰው በጣም ነው የሚያደንቀው አርት። በተለይ ደግሞ እኛ ኢትዮጵያ የተማርነው ትምህርት ጠንካራ ነው በጣም እና ጣቴን ሁሉ ሳይቀር ነው እየጎተቱ የሚያዩት። እንዴት ነው እየሰራውኝ እየቀባው? አንተነ ይህንን የሰራው አንተነ፣ በጣም ነው በቃ አንተን የሚሉት እና እኔ በተለይ በእንደዚህ ስዕሎቼን እየሰራውኝ መኖር መቻሌ በጣም ደስተኛ ነኝ። ለምን

አጋጣሚኖችን ሀገር ያየሁትና ወደዚህ ሞብ ያደረኩት በየቀኑ አዳዲስ አይዲያ ነው በቃ የምታገኙ። ለምን የአርት ሀገር ነው፣ የሙዚቃ ሀገር ነው፣ የተለያዩ ነገሮች ነው በየቀኑ የምታዩ። ትልቅ ማርኬት አላቸው ከሁለት መቶ አመት በላይ የሆነው ድሮ የባህሪያ እንትን ንግድ ሲያካሂዱ ሸጡበት የነበረው ቦታ ላይ ነው እኔ የምሰራው እና በቀን በቃ በጣም ብዙ ሰው ነው የሚመጣው በቃ የማታውቂው የማታገኙ ሰው የለም

በቃ ወ ካርጎ የሚመጣው ሰው በጣም በቃ የታወቀ አርቲስት የታወቀ ወይ የሆነ ሀገር በጣም ትልቅ ቦታ ላይ ያለ ሰው ድንገት ወ ካርጎ አድርጎ ይመጣል እና ብዙ ብዙ እንትን ነው ልምድ ያካበትኩት እዚህ ቦታ ላይ

መምጣቴና እዚህ ቦታ ላይ መስራቴ ኢቨን ኤግዚቢሽን ለማድረግ እስኪ ከብደኝ ድረስ። ለምን ስዕሎቼን ቤት ድረስ እየሄዱ ይገዛሉ፣ እና እንዴት አድርጌ ያጠራቅም ኤግዚቢሽን ላድርግ እና አንድ ሁለት ዓመት ፈጀብኝ ለማጠራቅም። አሁን ቢቸግረኝ ትልልቅ ሳይዞች መስራት ጀመርኩ፣ ደፍረውም እንዳይገዙት ማለት ነው። አሁን የማሳየው ኤግዚቢሽን ላይ በጣም ትልልቅ ሳይዞች ናቸው።

ወደ አስራ ዘጠኝ ኤግዚቢሽን አሳይቻለሁ በግሌ፣ አርባ አምስት በላይ በግሩፕ አሳይቻለሁ። እዛችሁ ከተማ ውስጥ ኒው ኦርሌንስ ውስጥ ያሳየውት ከሁለት በላይ አይሆንም። ለምን በየቀኑ ሰው እንደ ኤግዚቢሽን ነው መጥቶ የሚያይሽ ና ኤግዚቢሽን ለማዘጋጀት ደግሞ የኔ ስዕሎች ሁለቱ ስዕል ቤቱን ይሞላዋል። በጣም ስቶሪካል ነው አገሩ። በጣም ትንሽ ናቸው ቤቶቹ እንደነበሩ ነው። የፈረንሳይ አርክቴክቶች የሰሯቸው ናቸው ቤቶቹ እና

አይነኳቸው፣ ምንም ማስፋትም፣ ምንም ማደስም አይችሉም። እንደነበረ ነው መንገዱም ምኑም ይዘውት እስካሁን ድረስ ያቆዩት እና ኤግዚቢሽን ለማሳየት ስፔስም የለም ያለው። እንደዚህ ወጣ ለሽሪፖርት ባትሩሽ ባትሩሽም አሳይቻለሁ። ሳውዘርን ሚዚየም እዚህ መልቲካልቸራል ሴንተር ኦፍ ዘ ሳውዝ ሽሪፖርት ውስጥ ደግሞ አሉ የተለያዩ ጋለሪዎች። በጋለሪም አንደኛ ነው በነገራችን ላይ። ይሄ ሀገር በጣም አንዱ ስትሬት ሙሉን ግራና ቀኝ በጣም ከአስራ ስምንት ያው ሴንቸሪ ጀምሮ የነበሩ

ጋለሪዎች ናቸው። በየቀኑ እየወጣሁኝ አዲስ ነገር ነው። በቃ ሁሌ ስወጣ ካሜራ ይዤ ነው የምወጣው። በቃ ሁሌ አዲስ ነገር ነው የምታየው እና የሚሰለች አይደለም። ሁሌ ደግሞ የሰው ልጅ ሁሌ አዲስ ነገር ነው የሚፈልገው እና ለእኔ በተለይ ለስራዬ በጣም ነው የጠቀመኝ እዚህ ሀገር መምጣት። አንተ የምትሰራቸው ስራዎች ምን ላይ ያተኮሩ ናቸው? ብዙ ነገር ነው የሚዳስሱት። አብዛኛው በተለይ እኔ ከልጅነቴ ጀምሮ

መጽሐፍቶች አነብ ነበረ እና የኢትዮጵያን ታሪኮች በብዛት ሰራለሁ። ብዙም ሰው የኢትዮጵያን ታሪክ ብዙ እንትን በማይልበት ሰዓት ራሱ ትምህርት ቤት ውስጥ የምሰራቸው ስራዎች ከዘጠነኛ ክፍል ጀምሮ ማለት ነው። አድዋን፣ ማይጨውን እንደዚህ አይነት ጦርነቶችን ምናምን እንደዚህ ኢትዮጵያን አርበኞች ያደረጉትን ተጋድሎ የኢትዮጵያን አርበኞችን እንደዚህ ሰራለሁ እና እሱ ነገር አሁንም ድረስ እሰራለሁ እንደዛ

ብዙ ጊዜ አንዳንዴ ደግሞ ከባይብል ላይ ማለት አሁን ስሉ እንደ ስቅለት ያው ሞደርን በራሴ ስታይል ስለምሰራቸው ቶሎ አንደርስታንድ ለማድረግ ይከብዳሉ እንጂ ግማሾቹ ሴሚ አብስትራክት ናቸው ይታያሉ። በቅርቡ አንድ የስዕል ፌስቲቫል እዛ ላይም አንተ ትሳተፋለህ። ና እስቲ ስለ እሱ ንገረኝ።

እዚህ እዚህ ሉዊዚያና በጣም ስቶሪካል የሆነ ሀገር በመሆኑ ማዲጋ የሚባል ባህል አለ እና እዛ ላይ ብዙ ጊዜ ይጋብዙኛል። ኤግዚቢሽኑ የግሌ ነው፣ ለብቻዬ ነው ማሳየው ማለት ነው። ሶሎ አርት ኤግዚቢሽን ነው። ከሰላሳ አምስት ስራዎች በላይ ነው ያሉት። ብዙዎቹ ሳይዛቸው ከፍ ከፍ ያሉ ሳይዞች ናቸው እና እንግዲህ ጥሩ ኤግዚቢሽን እንደሚሆን ተስፋ አለኝ። ያው የሀገሩ ሰው ቀጥታ ነው እዛ ካልቸራል ሴንተር ገብቶ

ያለውን ነገር ደግሞ በእለቱ ደግሞ ያው በተለያየ ሚዲያዎች እናሳውቃለን። በጣም ነው የማመሰግነው፣ ተስፋዬ እንግዲህ መልካም የስራ ጊዜ ይሁንል። አሜን አሜን። እኔም በጣም አመሰግናለሁ መስታወት፣ እግዚአብሔር ያክብረልኝ። የምትከታተሉት ጋቢና ቪኦኤን ነው። አሁን የሳምንቱ መጨረሻ የስፖርት ዘገባዎችን ሰለሞን ክፍሌ ያቀርብልናል።

ኢትዮጵያዊቷ አትሌት ገንዘቤ ዲባባ ከትላንት በስቲያ ቅዳሜ ካርልስ ሩኸ ጀርመን ላይ በ1500 ያስመዘገበችው 3 ደቂቃ 57 ሴኮንድ ከ45 ከዚህ ቀደም ከተመዘገቡት አምስት የዓለም ክብረ ወሰኖች አንዱ ነው። የሚዝሃል ካርልስ ሩኸ የቤት ውስጥ አዳራሽ ውድድር በ4500 ተመልካቾች ጢም ብሎ ተሞልቶ ገንዘቤን በአድናቆት አስተናግዷል።

ገንዘቤ ከአራት ዓመታት በፊት እዚሁ የአዳራሽ ስታዲየም ውስጥ ሦስት ደቂቃ 57 ሴኮንድ ከ17 መሮጧ ይታወሳል። ከሁለት ዓመታት በፊት ግን አራት ከ13 ነበር ያስመዘገበችው። ዘንድሮ አሯሯጮቿን ሳይቀር ሰልችታ በመቅደም አዲሱን ሁለተኛ የዓለም ሬኮርድ አስመዝግባለች። በእርግጥም ልትደነቅ የሚገባት አትሊት ናት። ገንዘቤ ዲባባ የትኛዋም የዓለም እንስት አትሊት በዚህ ርቀት ገንዘቤን

የተስተካከለ እስካሁን አልተገኘም። ቅዳሜ እለት የዓለሙ ትኩረት በገንዘቤ ዲባባ ላይ ይሁን እንጂ ታዲያ በሦስት ሺህ ወንዶቹም ሩጫ ውድድር ድል የተቀዳጁት የኢትዮጵያ አትሌቶች ናቸው። ሐጎስ ገብረ ሕይወትና ዮሚፍ ቀጀልቻ ተከታትለው በመግባት የአንደኛና ሁለተኛነቱን ስፍራ ወስደዋል። ጊዜያቸውም ድንቅ ነው። 7 37 91 ና 7 38 67 ሆኗል።

የዮሚፍ ጊዜ እንዲያውም የግሉ ፈጣን ሆኖ ተመዝግቦለታል። ሞሮኮ ሶስተኛ። ሌሎች ውድድሮችም ተካሂደዋል። ወደ ትላንቱ 52ኛው ሱፐር ቦል የአሜሪካ ፉትቦል ዜና ስመጣ ያልተጠበቁት የፊላዴልፊያ ኢግልስ መሆናቸውን እናገኛለን። ለመጀመሪያ ጊዜ በታሪካቸው ዋንጫውን ያነሱት ትላንት 41 ለ 33 የተሸነፉት

የኒው ኢንግላንድ ፔትሪዮትስ ቀንቷቸው ቢሆን ኖሮ ዋንጫ የሚወስዱት ለስድስተኛ ጊዜ ነበር። የኢግልስ ኮርተርባክ ዋና ኳስ አከፋፋዩ መሆኑ ነው። ኒክ ፎልስ የምሽቱ ኮከብ ነበር። በማብቂያው አራተኛው አጋማሽ ላይ ለተቀባዩ ዛክ እርዝ የወረወረለት ኳስ ቲሙን ለድል ማብቃቱ የተረጋገጠበት ሆኗል። በአንድ ጨዋታ ላይ በርቀት ውርወራና ግብ በማስቆጠር በሁለቱም የቀናው ኮርተርባክ

በሱፐርቦል ታሪክ ኒክ ፎልስ የመጀመሪያው ሆኗል። የፊላዴልፊያ ኢግልስ ከዚህ ቀደም በሱፐርቦል ሁለቴ ለፍጻሜ ደርሰው በ1981 በኦክላንድ ሬይደርስ፣ በ2005 ደግሞ በኒው ኢንግላንድ ፔትሬስ መሸነፋቸው ይታወቃል። ሰሜን ኮሪያ በፒዮንግቻንግ የምትሳተፍበት የክረምት ኦሊምፒክ በዚህ ሳምንት ይጀምራል። በዚህም የፒዮንግያንግ የኑክሌርና ሚሳይል ሙከራ ለጊዜውም ቢሆን ጋብ ብሏል።

ላስተናጋጇ ደቡብ ኮሪያ ይህን መሰሉ ሰላማዊ ሂደት እፎይታን ከመስጠቱ ባሻገር በኮሪያ ሰላጤ ለተከሰተው የኒውክሌር ቀውስ ዘላቂ መፍትሄ ሊያስገኝ ይችላል የሚል ተስፋ አሳድሯል። ዩናይትድ ስቴትስ ግን የሰሜን ኮሪያን በኦሎምፒክ መሳተፍ የምትመለከተው በጥርጣሬ ነው። ለተጣለባት ዓለም አቀፍ ማዕቀብ ድጋፍ ለማግኘት የምታደርገው ጥረት ነው ትላለች። ይህን በዚሁ ላብቃ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው።

rishal lelam kan leveyin etelishal chicalo de

She mentioned to the house is

የጋቢና ጉዟችን በዚህ በጀመርነው ሙዚቃ ሊጠናቀቅ ነው። አዎ፣ ፌስቡክ አት ቪ አማሪክ ላይ ሁልጊዜ ማስተያየቶቻችሁን እንቀበላለን። ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን ላኩለን። ስናስተናግዳቸው የምሽነውን የመስታወት አራጋው ና ሄኖክ ሰማ እግዜርነን። ዝግጅታችንን በቴክኒክ የመራልን ሞክቢል ያበሮ ነው። ከጋቢና ዲጄ ዲጄ ፋቱ ጋር በመሆን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።